ሰላም ለስእርተ ርእስከ ዘስሙር አብቋሉ ወጽፉቅ ጥቃ ለአርዘ ሊባኖስ በአምሳለ ቆጽሉ ኢየሱስ ክርስቶስ ሊቀ ካህናት ዘላይለ ኩሉ ይጻሐፍ በልሳኔ ለወዳሴከ ፊደሉ እይት እይትገደፍ ዲበ ምድር ንባቡ ወቃሉ